የዩናይትድ ስቴትስ በመካከለኛው ምስራቅ አደራዳሪዎች የሆኑት ግብፅ እና ኳታር የሚሳተፉበትን በእስራኤልና ሐማስ መካከል የሰላም ስምምነት እንዲደረግ በያዘችው እቅድ ገፍታለች። እስራኤልና ሐማስ በበኩላቸው የጋዛ ውጊያ እየተባባሰ በመጣበት ወቅት ድርድሩን አስመልክቶ ምንም አይነት መሻሻል ያለመኖሩን ይናገራሉ። የአሜሪካ ድምፁ አራሽ አራባ ሳዲ ያደረሰንን ዘገባ አሉላ ከበደ ያቀርብልናል። ትላንት እሁድ ማለዳ ላይ የእስራኤል ታንኮች ከጋዛ ድንበር አቅራቢያ ተመቻችተው ተሰልፎ ይታያሉ። በሌላ በኩል የወታደራዊ ጥቃት ኢላማ ከተደረገ ስፍራ ጭስ በረዥሙ ሲትጎለጎል ይስተዋላል። ከአንድ ቀን ቀደም ብሎ ደግሞ ማዕከላዊ ጋዛ ሰርጥ ላይ በተፈጸመ የእስራኤል የአየር ድብደባ ሦስት ፍልስጤማውያን መገደላቸውን በሐማስ የሚመራው የጋዛ ጤና ጥበቃ ሚኒስቴር አስታውቆ ነበር። የአሶሺየትድ ፕሬስ ዘጋቢ በስፍራው ተገኝቶ በጥቃቱ የተገደሉትን ሦስት ሰዎች አስክሬን ማየቱን አመልክቶ ስለ ዘገባው ትክክለኝነት አረጋግጧል። እንደ ሚኒስቴር መስሪያ ቤቱ ይፋ አሃዝ እስራኤል በመስከረም 26 በሐማስ የተፈጸመባትን ጥቃት ተከትሎ በከፈተችው ወታደራዊ ዘመቻ የተገደሉትን ፍልስጤማውያን ቁጥር ከ37,800 በላይ አድርሶታል። ከወራት በፊት በደረሰው በዚያን ጊዜው ጥቃት ነበር ሐማስ እና ተባባሪዎቹ ወደ እስራኤል ድንበር ዘልቀው በመግባት አብዛኞቹ ሲቪሎች የሆኑባቸው፣ ቁጥራቸው ከ1200 በላይ ሰዎች ገድለውና 250 ያህል ሌሎች አግተው የወሰዱት። ከዚያች ዕለትም አንስቶ የቱንም ያህል ዋጋ ያስከፍል፣ እስራኤል ሐማስን ጨርሶ ለማጥፋትና ታግተው የተወሰዱ ዜጎቿን አስለቅቃ ለማምጣት ዛተች። በሌላ በኩል የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ትላንት እሁድ ከካቢኔያቸው አባላት ጋር ባካሄዱት ስብሰባው ታጋቾችን የማስፈታት ቅዱስ ምግባር ስላሉትና አያይዘውም ስለተጓተተው የሰላም ስምምነት ተናግረዋል። አሶሺየትድ ፕሬስ እንዳቀረበው ኔታንያሁ በእስራኤል መንግስት የፕሬስ ጽፈት ቤት በኩል በሰጡት አስተያየትም ተከታዩን ብለዋል። Everyone knows the simple truth. Hamas is the only obstacle to the release of our hostages. ቀላሉን እውነት ሁሉም ይረዳዋል። ለታገቱት ወገኖቻችን መለቀቅ ብቸኛው እንቅፋት ሐማስ ነው። ፖለቲካዊና ወታደራዊ ጫናዎችን አጣምረን ከሁሉም በላይ ደግሞ ወታደራዊ ጫና በማድረግ ሁሉንም ለቤታቸው እናበቃቸዋለን። በሕይወት ያሉትንም ሆነ ያለፉትን ሁሉንም አንድ መቶ ሀያውንም እናመጣቸዋለን። ይሁንና ለአያሌ እስራኤላውያን ግን ያ ብቻውን በቂ አይደለም። በመስከረም ሀያ ሰባቱ ጥቃት ወቅት ታግተው የተወሰዱትን ዜጎች መመለስ የሚያስችል እርምጃ እንዲወሰድ ጥሪ የተደረገ ባለበት በሺዎች የሚቆጠሩ እስራኤላውያን ኔታንያሁን ከስልጣን ለማውረድ ምርጫ እንዲካሄድ በመጠየቅ ቴልአቪቭ ውስጥ በተጠራው ሰልፍ ዳግም ወደ አደባባይ ወጥተዋል። ይህ በእንዲህ እንዳለም ዩናይትድ ስቴትስ በክልሉ ካሉ አጋሮቿ ጋር በመሆን በእስራኤልና በሐማስ መካከል የሰላም ስምምነት ለመድረስ ስትሰራ ቆይታለች። ይሁን እንጂ ሐማስ ሙሉ የተኩስ አቁም እንዲደረግና እስራኤል ከጋዛ ሙሉ በሙሉ ለቃ እንድትወጣ ሲጠይቅ እስራኤል በአንጻሩ ሐማስ ጨርሶ እስኪወገድ ድረስ ጊዜያዊ የተኩስ አቁም ብቻ የማድረግ ውሳኔ ምርጫዋ ባደረገችበት ሁለቱም ወገኖች ፍንክች የማይሉ የሚመስሉበትን የየራሳቸውን ለየቅል ሐሳብ መግፋት ይዘዋል። በተያያዘም የሐማሱ ከፍተኛ ባለስልጣን ኦሳማ ሐምዳን ቤሩት ውስጥ በሰጡት ጋዜጣዊ መግለጫ ሁነኛ ካሉት ስምምነት ለመድረስ ሐማስ ዝግጁ ነው ብለዋል። There has በኃይል በተፈጸመው ድርድር መጨረሻ የተደረሰበት አንዳችም ተጨባጭ መርታ የለም። አሁንም ቢሆን ዘላቂ የተኩስ አቁም እውን የሚደረግበትን ሁሉም ወታደራዊ ኃይል ከጋዛ ሰርጥ ሙሉ በሙሉ ጨርሶ የሚወጣበትን እና በቁም ነገር የሚደረግ የታጋቾች እና የእስረኞች ልውውጥ የተካተተበትን ስምምነት የሚያረጋግጥ ማንኛውም ዓይነት የስምምነት እቅድ ሐማስ በይሁንታ ተቀብሎ ለመስራት ዝግጁ ነው። በሐማስ የሚተዳደረው የጋዛ ጤና ጥበቃ ሚኒስቴር ጦርነቱ ቁጥሩ 2.3 ሚሊዮን ከሚደርሰው የጋዛ ነዋሪ አብዛኛውን አፈናቅሏል ይላል። ከዚህም ውስጥ የሚበዙቱ ዛሬ የአካባቢው አየር ግለት መጠን ከ32 ዲግሪ ሴንቲግሬድ በላይ በደረሰበት ኑሯቸውን በድንኳን መጠለያዎች ውስጥ ለማድረግ መገደዳቸውን አመልክቷል። ለእስራኤል የምትሰጠውን የቁሳቁስና የገንዘብ ድጋፍ ጨምሮ በጠንካራ አጋርነቷ የቀጠለችው ዩናይትድ ስቴትስ በበኩሏ ጦርነቱ በሲቪሎች ላይ የሚያደርሰው ጉዳት እያየለ በመምጣቱ የተኩስ አቁም ጥሪዋን ከቀን ወደ ቀን ከፍ አድርጋ ማሰማቷን ቀጥላለች። በሌላ በኩል እስካለፈው ዓርብ ድረስ ብቻ 60 ሺህ ሰዎች በጋዛ ከተማ ምስራቅና ሰሜን ምስራቅ ከሚገኙ አካባቢዎች ለመሸሽ መገደዳቸውን የመንግስታቱ ድርጅት አስታውቋል። በግብጽ የዩናይትድ ስቴትስ አምባሳደር ሄሮ ሙስጠፋ ጋርግ ሰሜናዊ ሲናይና ከራፋ ድንበር ማቋረጫ አካባቢ ያሉ የእርዳታ ማከማቻዎችን ጎብኝተዋል።